You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Mandragon Namasakinothalan. Mulu program and date madam at the Meradat, SBS.com.au slash Sam ዶክተር ዳንኤል ካሳሁን በኦስተን ኮሌጅ የጂኦስፔስ ተባባሪ ፕሮፌሰር የፒኤችዲ ዲግሪውን ያገኙት በሪሞት ሴንሲንግና ጂኤስ ነው። ኢትዮጵያ ከሁለት ሳምንት በፊት ዲሴምበር 22 2019 የመጀመሪያ ኢቲአርኤስኤስ-1 ሳተላይቷን አምጥቃለች። ተልእኮዋን በመሬት ምልከታ ላይ እንደማይተኩር ተነግረዋል። ይህን አስመልክተውም አንድ መጣጥፍ በቅርቡ ለንባብ አቅርበዋል። በርሱ አታያይ ኢቲአር ዳብል ኤስ ዋን ለኢትዮጵያ የምታስገኘው ፋይዳ ምንድን ነው? በቅድሚያ ካሳሁን በጣም አመሰግናለሁ እድሉን ስለሰጠኸኝ። ይሄ ኤትሬስ ዋን የተሰኘው የኢትዮጵያ ሳተላይት ወደ ህዋ ተወንጭፎ መረጃን እንዲሰበስብ ማስቻሉ በጣም ትልቅ እምርታ ነው። እኔ እንደውም በዚህ አመት ከፍተኛ ሁኔቶች ተከናወኑ ብዬ ከምንመዘግባቸው ጉዳዮች አንዱና ዋነኛው ነው። ማለትም ከዛ ባሻገር ኦፍኮርስ የጠቅላይ ሚኒስትራችን የኖቤል ሽልማት አሸናፊ መሆናቸው አንድ ጉዳይ ነው። የፍሬወይኒ የተሰኘች የሀገራችን ሰሩ እንደዚሁ በሲኤምኤን ሄሮ ተብላ መሸየም ሰየማ ሀገራችንን ከፍ እንዲያደርግ ያስቻለን ጉዳይ ስለሆነ በጣም በጣም ትልቅ ምርታ ሊሆን የሚችል ነው። ምክንያቱም ይሄ ምድራችን በጣም የተወሳሰበ እና በአዝጋሚ እንዲሁም በፈጣን ለውጥ ላይ ያለ ስለሆነ ያልተቋረጠ ክትትል የሚሻ ጉዳይ ነው። በዚች ምድር ላይ ያለ ነው ከመቶ ሚሊዮን በላይ ሕዝቦች ነው ያለ ነው። ይህንን ውስን የሆነ የተፈጥሮ ሀብት እንደውም በአንዳንድ መልኩ እየጠበበ ምክንያቱም ከምርታማነት እየራቀ የሚሄድበት ሀገር ውስጥ ተቀምጠን በዚህ ምድር ላይ የተፈጥሮ ሀብታችን ተጠቃሚ በመሆን ከዚህ ሳተላይት የሚገኝ በርካታ የሆኑ ትሩፋቶች ይኖራሉ ብዬ ስለማምን፣ ብዙ ፋይዳ አለው ብዬ እንደተጠቀሰው በእርግጥም ከዚህ ከመሬት ምልከታው አኳያ አንዱም በዚህ በግብርናው ዘርፍ እንደዚሁም በአየር ጠባይ ትንበያና በማዕድን በቂ የሆነ መረጃዎችን ለማግኘት እና እነዚያን በምስል መልክ አግኝቶ ፕላኖችን ለማውጣት እንደሚጠቅም ተነግሯል። ይህ ምን ማለት ነው? ከተግባራዊነቱ አኳያ ከዛ የሚገኙት ምስሎች በእርግጥ ለቅደም ሆነ በተለይም በእርሻው ዘርፍ፣ በማዕድን ዘርፍ እና በአየር ጠባይ የትንበያ ዘርፍ አሁን ከነበረው ምን አይነት ሚናዎችን ሊጫወት ይችላል ይላሉ? ከውጭ ምስሎችን ከመግዛት ይልቅ በእርግጥ ሁለት መቶ እስከ ሶስት መቶ ሚሊዮን በአመት የአሜሪካን ዶላር የወጣ ነበር ከውጭ ለመግዛት ያን ሊቆጥብ ይችላል። ምናልባትም ካሁኑ እንደዚሁ ከተለያዩ ጎረቤት ሀገሮች፣ ከአፍሪካ ሀገሮች ምስሎችን ለመግዛት ጥሪ ቀርቧል። አንድ ሶስት የተለያዩ ምስሎችን በቅርቡ ተልኳል። ከሰሞኑን ከዚሁ ከዳብስ ዋን ይህ ምን ማለት ነው? በተግባር ከኢኮኖሚው አኳያ የሚያስገኘው ፋይዳ እንደዚሁም ደግሞ በግብርና በማዕድን ና በአየር ጠባይ ትንበያ ና በሌሎችም ዘርፎች ምን አይነት ተግባራዊ የሆኑ ውጤቶችን መጠበቅ ይቻላል? በጣም ሰፋ ያለ ጥያቄ ነው ያነሳኸው። እና በመጀመሪያ ደረጃ የሳተላይት ቴክኖሎጂዎች ስንመለከት ብዙ አሁን የተጠቀሱትን ጉዳዮች ሊያሟሉ የሚችል እምቅ ችሎታ አላቸው እና ከፍተኛ ድርሻ ሊያደርጉ ይችላሉ። ነገር ግን አሁን ከኤትሬስ ዋን ጋር ተያይዞ በርካታ ፖቴንሻሎች እምቅ የሆኑ ድርሻ ሊኖራቸው የሚችሉ ኮንትሪቢሽን ሊኖራቸው የሚችሉ ነገሮች ተገልጸዋል። ነገር ግን የተዘረዘረ ነገር እስካሁን ድረስ ባለመኖሩ ምክንያት ይህ ነው ተብሎ በደንብ አስተያየት ለመስጠት ውይይት ለማድረግ እና ሀሳቡን ለማስፋት ትንሽ አዳጋች ሆኖ አግኝቼዋለሁ። ለምንድን ነው ሳተላይቶች በአጋጣሚ ሆኖ ይህንን የተወሳሰበን ሁኔታ እርሻ በለው፣ ማዕድን በለው፣ የአየር ንብረት ሆነ በጣም ተለዋዋጭ ነገር ማናቸውን ነገር ጠቅልለው በአንድ ጊዜ ሁሉንም የምነኝ መረጃዎች አንድ ሳተላይት ሆኖ ሊያቀርቡልን አይችሉ። በጣም ምድራችን እግዚአብሔር ሲፈጥረው በጣም ሰፊና በጣም የተወሳሰበ ነገር ነው። ይህንን ታሳቢ በማድረግ ነው እንግዲህ የተለያዩ ሀገሮች ለምሳሌ ውሃውን በተመለከተ አኳ ሳተላይት ብለው ለውሃ ብቻ መወር ትኩረት ያደረጉ ደን ላይ ብቻ ለአንድ ሳት ለአንዱን ብቻ የብሱን ብቻ የሚያጠቁ ወይም ለስለላ ብቻ ስፓይ ሳት ላይ ተብሎ ወይንም ደግሞ ለደን ብቻ ሊያገለግል በሚችል መልኩ የሚያደርጉበት ምክንያት ይሄ የተበታተነ በጣም ሰፊ የሆነውን ነገር በአንድ ሳት ላይ ማሟላት ስለማይቻል ነው። እና አሁን የተጠቀሱትን በባለስልጣናቱ የተገለጹትን በፖቴንሻል ደረጃ እስማማበታለሁ። ሊገኙ ይችላሉ። ነገር ግን ኤትሬስ ይቺ አሁን የተመነጠቀችው የሳተላይታችን እነህ ሁሉ አካታ በአንድ ብቻዋን ታመርክልናለች፣ ታበረክትናለች ማለቱ እኔ እንደውም ከፍተኛ ስጋት አለኝ። ምክንያቱም ቃል የምንገባው በጣም ከፍ ያለ ነገር ከሆነና አደ አሁን ምሽት ላይ የምንጠብቀው ነገር ደግሞ ሰው በተሰጠው ተስፋ ልክ ነው ተስፋ የሚያደርገው እንደው አንድ ምሳሌ ለመግለጽ አንድ ሰው ለምሳሌ መቶ ብር ይሰጥሃል ተብሎ ቃል ቢገባለት ያንን መቶ ብር እንዴት እንደሚያደርገው እያቀደ ውሎ ማምሻ ላይ አስር ብር ብንሰጠው፣ እንግዲህ አስ መቶውም ስጦታ ነው አስሩን ስጦታ ነው። ነገር ግን አስር ብር ቢሰጠው ዘጠና ጎደል አድ ለሚያስበው ዘጠናው ተዘረፈብኝ አይነት ነገር ስሜት ነው እና ሌሎች ቴክኖሎጂ ላይ መነሳሳትን የስሜትን አቀዝቀዝ ነገር እንዳይከሰት ነው የሚሰጋው እንጂ ሳተላይት በመሰረተ ሀሳቡ ብዙ መረጃዎችን ሊያመጣልን ይችላል እና ልክ እንደ አይናችን ነው። የኛ የተፈጥሮ አይን እግዚአብሔር የሰጠን አይን ተመልክቶ ብዙ ነገሮችን ይቃኛል። ለምሳሌ አንድን ሰው ተመልክተን ለምሳሌ ከፍቶት ይሁን ጨንቆት ይሁን ደስተኛ ይሁን አዝኖ ይሁን ፊቱ ላይ ነጥሮ የሚመለሰውን ብርሃን ነው በአይናችን በኩል ተሻግሮ በሬቲናችን ላይ ምስሉ ከተቀረጠ በኋላ ጭንቅላታችን ላይ ገብቶ ከዛ በኋላ ትርጓሜ የሚሰጣ ልክ ያንን ነው አሁን እኛ በቴክኖሎጂ እየመነዘርን ያለ ነው ፀሐይ ብርሃን ላይ ተመርኩዞ ፀሐይ ብርሃኑ እዚህ እርሻው ላይ ድናቱ ላይ ውሃው ላይ፣ የደመናው ላይ ነጥሮ ሲመለስ ይቺ ሳተላይት ነጥሮ የተመለሰውን በተለያዩ መስኮቶች አሁን ስንት መስኮቶች እንኳ እንዳሉት ስንት ባንድ እንዳሉ ለምሳሌ አራት ባንድ ይኖራታል ብለን እናስብ። በዛ በአራቱ መስኮቶች የገቡትን ነው። እንግዲህ ምስሉን ካገኘን በኋላ ያንን ምስል ደግሞ ሊተረጉ የሚችሉ ሰዎች የሚተነትኑት እና እንደዛ አይነት ሂደት ያለው ተግባር ስለሆነ አሁን የተጠቀሱት ደግሞ ሊገኝባቸው ይችላል የተባሉ ነገሮች ደግሞ በጣም መጠነሰፊ መሆናቸው እኔ ስጋቴ የምንጠብቀውና የምናገኘው ባለመጣጠሙ ምክንያት የሚፈጠር ብዥታ ግርታ እንዳይኖር ነው መሰራው እንጂ የተጠቀሱት ልክ ነው። ለእርሻ ከፍተኛ ድርሻ ይኖረዋል። ለምሳሌ ሳተላይቶች እኮ እኛ የምድር ቅኝት ብናደርግ በጣም ረጅም ጊዜ የሚፈጅብን ስራ በሳተላይት አማካኝነት በአጭር ጊዜ ውስጥ ያንን መረጃዎች ማግኘት እንችላለን። አንድ ሁለተኛ፣ አክሰስብል ያልሆነ ለምሳሌ በደን ቃጠሎ ምክንያት ሊሆን ይችላል የሚከሰተው፣ ጎርፍ ሊሆን ይችላል የሚከሰተው፣ ያንን ነገር አክሰስብል ሊሆን ያልቻለውን ነገር ኢንአክሰስ ብል የሆነ ኤሪያ አክሰስ ብል እንዲሆን ያስችለናል። ይሄ ሁለተኛ ነው። ሶስተኛው ነገር ደግሞ የተፈጥሮ አይናችን ራሱ ከኛው በላይ ነው። ይሄ ሞሴንቲ ላይ የሚችለው አይናችን ከአራት መቶ ናኒ ሜትር እስከ ሰባት መቶ ናኒ ሜትር ያለው የሞገድ ስፋት ባለው ርቀት ውስጥ ብቻ ነው ሊያይ የሚችለው። ተፈጥሮ ግን ከፀሐይ የመነጨው ብርሃን በጣም በጣም በጣም ዝቅ ካለ ከኤክስ ሬይ ከሚባለው ውስጥ በከፍተኛው ራዲዮ ዌብ ከሚባለው ውስጥ ነው እና አይናችን ራሱ የማይቀልባቸውን ነገሮች ሁሉ ነው ምን ሳተላይቶች ሊያገኙ ልን የሚችሉት። እንግዲህ ይሄ ሁሉ መረጃ ሊመጣልን ይችላል። ነገር ግን ኤትሬስ የኢትዮጵያ የመጀመሪያው ሳተላይት ውስን ነው ሊኖራት የሚችለው የመረጃ ማመንጨት አቅሟ። ሌላው ሌላ ወደ መጨረሻው ላይ ያነሳው የዋጋ ጉዳይ አለ እና ዋጋውንም ደግሞ አንድ ልብ ማለት ያለብን ሊኖር ይችላል። ኢትዮጵያ ለሳተላይት መረጃዎች ወጪ ስታወጣ ምድር ምልከታው ላይ፣ በእርሻው ላይ ወይም በማዕድናት ላይ ባሉት ብቻ ሳይሆን ሌሎች ተደማምሮ ይመስለኛል ያ የአሃዝ የተተነበየው ለምሳሌ የኮሚኒኬሽንን ጨምሮ የአየር ትንታያ ጨምሮ ነው እንደዛ እነዛ ነገሮች ሊሆን ይችላል። የአየር ሰብይ ተመልክቶ በአሁኑ ሰዓት ግን በጣም ዝነኛ የሆነው የአሜሪካ ላንድ ሳተላይት ጨምሮ የአውሮፓ ሳተላይቶችም እንደዚሁ የሌሎችን ሀገር ያው የድህነትንም ሁኔታ ተመልክተው ይሁን በሌላ መልኩ ይሁን አላውቅም መረጃዎችን አሁን በነጻ መስጠት ጀምረዋል። በተለይ ከሁለት ሺህ ስምንት ዓመተ ምሕረት ጀምሮ እና ድሮ በእርግጥ ነው እኔ አሁን ተማሪዎች ነበሩ አዲስ አበባ ዩኒቨርሲቲ አስተምር ሰን ነበረ ጊዜ ማማከራቸው ተማሪዎች ነበሩ የጥናት ምርምራቸውን ሳተላይት ቴክኖሎጂ ተጠቅመው ማዘጋጀት የነበረባቸው ነገሮች አሉ። በእርዳታ መልክ ለአፍሪካውያኖች በነጻ የሚሰጥበት ጊዜ ነበር። ግን በሁለት ሺ አምስት ገደማ ላይ ለአፍሪካ ስፖርተርስ እና አሁን ባለው ሁኔታ ቀጥታ ዌብሳቶች ውስጥ በመግባት መረጃዎቹ በቀላሉ ማውረድ ይቻላል። እና ምናልባት አሁን አንዳንድ ሰዎች በአንድ ጊዜ ብዙ ገቢ ልናገኝ እንችላለን የሚል እንደው መጠኑ ትንሽ ከፍ ያለ አይነት ኤክስፔክቴሽን አለ። ያም ትንሽ ያሰጋኛል። በእርግጥ ሳተላይቱ የኛ መሆኑ በከፍተኛ ሁኔታ የመረጃ ምንጮቻችንን እናሰፋለን፣ በራሳችን ላይ መተማመን ሁኔታ እናዳብራለን፣ ብዙ ሁኔታዎች ላይ አፕላይ ልናደርጋቸው እንችላለን። ነገር ግን ስቲል እቺ ሳተላይት ከሌላ ላይ የምናገኘው ሙሉ ለሙሉ በቀን ልትተካልን አትችልም። ይሄ ልብ ሊባል ይገባል። አንድ ሁለተኛ ነገር ደግሞ ሁሉንም አይነት መረጃዎችን ልታመነጭልን አልችልም። የተወሰነ አቅም አላት። ግን አቅሟ አሁን ባለው ሁኔታ ትንሽ ገነን ብሎ የቀረ ይመስለኛል። ባላይ አስተያየት መሰል። እርግጥ ነው ሁልጊዜም በእንደዚህ አይነት ነገሮች ወቅት ፖለቲከኞች የራስ ፖለቲካ ትርፍ ለማግኘት ነገሮችን ማግነን ይኖራል በመገናኛ ብዙሃንም በኩል የተሰጣቸው መረጃ ውስን በም ስለሚሆን ያንኑ ብቻ ይዞ አንድ ህዩ ማንጸባረቅ ሊሆን ይችላል። በርካታ የሆኑ እዚህ ዘርፍ የተሰማሩ ጠበብት ወጥተው ዝርዝር የሆነ መረጃ መስጠት ያልተለመደበት አገር ነውና እነዚህ ሁሉ ነገሮች በርግጥ እንዳሉት አሁን ብዥታዎችን ወይም ዥንብሮችን ሊፈጥሩ ይችላሉ። አግኖ የማቅረብ ጉዳይ ይኖራል። ምናልባትም ዜናው ከተወሰነ ጊዜ በኋላ ሊረሳም ይችላል። አሁን ያለ የመጠቀች የመጀመሪያ ሳተላይት በእርሶ ግንዛቤ ወይም እስካሁን ያገኙት መረጃ ካለ በቀጥታ ከሀገር ቤትም ሆነ ወይም ከሌሎች መረጃ ምንጮች ምን ምን ላይ ነው የምተተኩረው? ምን አይነት ነገሮችን ነው አስተዋጽኦ ልታበረከተ የምትችለው ባለዎት ግንዛቤ መረጃ? በጣም በጣም ጥሩ ጥያቄ ነው የጠየቀኝ። እኔ እንደው አንዱ ትልቅ ችግር የመንግስት በአሁኑ ሰዓት መንግስት ከፍተኛ ነው ብዬ የማስበው መረጃዎችን ለህዝብ በሚገባው መጠን ማቅረብ አለመቻል ነው። መረጃዎች በጎደሉ ቁጥር ለተለያዩ መጠናቸውን ላለፉ ግምቶችና ሐሜቶች እንዲሁም ደግሞ ተስፋ አስቆራጭ ዘገባዎች እንዲዳረግ ይደረጋል። በተለያየ ዘርፍ ይህንን ማየት እንችላለን። ይቺ ሳተላይት የምትመነጠቅበት ጊዜ ለምሳሌ በምን ያህል፣ በአንድ ነው በስንት ባንዶች ነው መረጃ የምትሰበስበው፣ የምልልስ ሂደቷስ በምን ያህል ጊዜ ነው? ምልልስ ማለት የቺያውና ሳተላይታችን ትዌኒ ፎር ሰቨን በቃ ሌት ተቀን አንድ ቦታ ላይ ብቻ ምታተኩር ስላልሆነ ብዙ ነገሮች ሊለወጡ ይችላሉ። ይህ ይህንን ከሌላ ምሳሌ ጋር ነገር ይችላሉ። ለምሳሌ አንድ ሰው አዳሪት የሆነ ሰው ዓመታዊ የጤና ምርመራ ያድርጋል እንበል እና በየዓመቱ የዳር የደም ግፊቱ የክብደት መጠኑ የደም ምርመራው ኮሌስትሮል ጋር ተያይዞ ወይም በስኳ በየዓመቱ ወሳኝ የሆኑ መረጃዎች ከደም ከሌሎች ነገሮች ተመርምረው መረጃው እያታል እና አሁን በአምስት ዓመት በኋላ ከአስር ዓመት በኋላ ያ ዳታ እየጨመረ ነው መጠኑ እየቀነሰ ነው ያለው የሚለውን ነገር ለመረዳት ያስችላል። ነገር ግን በመሀል ለምሳሌ በዓመታዊ ምርመራው ሳይደርስ በመሀል ላይ ከፍ ዝቅ የሚል ነገር ሊፈጠር ይችላል። ያንን ነገር ዶክተሩ አያገኘም ያንን መረጃ እና ምድር ላይ ያለውም ነገር እንደዛ ነው። እቺ ሳተላይት ምናልባት በአስራ አምስት ቀን ምናልባት ቦር ሊሆን ይችላል መልልስ ሂደቱ በአስራ አምስት ወይም በሀያ ቀን ለምሳሌ በመሀል ሳት አደጋ ነው ብዙ የሚያመልጡ እንዳታዎች ይኖራሉ። አሁን ለምሳሌ ግምት የሚሰጠው ምንድን ነው? ለምሳሌ ከአዲስ አበባ ባቡር ተነስቶ ጅቡቲ እስኪደርስ ድረስ አንድ ፉርጎ ላይ እንኳን አንድ ችግር ቢኖር ወዲያውኑ ማወቅ ይቻላል ነው ሳተላይታችን ልክ እንደ ስለላ ሳተላይት ወይም እንደ ወዘር ሳተላይት በጣም ወደ ሰላሳ ስድስት ሺህ ማይል ከፍ ብላ ሙሉ ለሙሉ እንቅስቃሴዋን ከመሬት ጋር እኩል እንዲዞር፣ ለምሳሌ የዚህ አይነት ሳተላይቶች ጂኦ ሲንክሮኒስ ይባላሉ። ከመሬት ሽከርከር ጋር እኩል ተቃኝቶ ማለት ነው። እንደዛ አይነት ሳተላይት ካልሆነ በስተቀር ኮንቲንየስ የሆነ በጣም የሚቀያየሩ ነገሮችን ሊቀልብልን አይችልም፣ ሊያይዝልን አይችልም። የኛ ሳተላይት በኢንተርቫል ነው። ኢንተርቫል ማለት በወር ሪቪዚት ተመልሳ የምትጎበኘን ጊዜ ኖራል። በዚያ ጊዜ ውስጥ ያለውን ዳታ የምታስገኝልን እና እነህ እነህ መረጃዎች ለህዝብ ባልተገለጹበት ሁኔታ ምን ይሆናል? በሶሻል ሚዲያም በለው በተለያየ መደበኛ የሚዲያ አካላት ሊሆን ይችላል በምትፈለገው መልኩ ነው እየተገለጸ ያለው። ምናልባት ልብ በለ አይተው ሊሆን ይችላል በክቡ አሁን በዩትብ ፌስቡኮችም እየተገናኙ ያሉት ዜናዎች አሉ። ልክ አንዳንዶቹ የእኛን ሳተላይት ልክ እንደ ወታደራዊ ማጥቂያ አውታር ተመስሎ ታይቷቸዋል፣ እና ለሌሎች ሀገሮች ሁሉ እንደ ማስጠንቀቂያ በቃ ጎዳቸው እንደፈላ ሁሉ እየተገለጸ ነው ወይንም ደግሞ አንዳንዶቹ በቃ ይሄ ነገር የስለላ መሳሪያ ነው። ቻይና ተመልሳ መታ ኢንቨስት ላደርግ ነው ብላ የሀገሪቱን የማዕድን ሀብት የት እንዳለ ቦታውን ከበረበረች በኋላ ለራሷ ጥቅም ልታውሉበት ነው የሚችል እንደዚህ አይነት የሆነ ዋይልድ የሆነ ከመጠኑ ባለፈ መልኩ ሰዎች እንዲገምቱ እንዲናገሩ ያደረጋቸው ምንድን ነው? መንግስት በቂ መረጃ በዌብሳይቱም ሊሆን ይችላል። ማለት ባለሙያዎቹ ለምሳሌ የሪሞት ሴቲንግ ባለሙያዎች የሚባሉ አሉ። በአዲስ አበባ ዩኒቨርሲቲ ያሉ፣ በመቀሌ ዩኒቨርሲቲ ያሉ፣ በባህር ዳር ዩኒቨርሲቲ ያሉ፣ በዓለም ያሉ እና እነኚህ ሰዎች በራሳቸው ራሱ በስፔስ ሳይንስ ውስጥ ያሉ የሪሞት ሴቲንግ ተመራማሪዎች አሉ። እነኚህ ባለጉዳዮች አብረው ከትልቆቹ ባለስልጣኖች ጎን ተቀምጠው መረጃውን እንዲሰጡ መጋበዝ ነበረባቸው። የግድ አንድ ስራ አስኪያጅ ወይንም አንድ ኃላፊ ሁሉንም ነገር መናገር የለበትም። ይሄ ትልቅ ልክመት ያለ ይመስለኛል። አንድ ሁለተኛ ነገር ደግሞ አንድ ትልቅ ችግር ብዬ ያሰብኩት ከአመሰራረቱ ጀምሮ ነው። ይሄ የኛ የኢትዮጵያ ስፔስ ሳይንስ ሲጀመር እና ክቡራቶ ተፈራዋልዋ ቀድሞ ዶክተር ለገሰ ሰዎች ይባሉ ነበሩ። ሰዎች ጥረት አድርገው ነው አሁን ለዚህ ቦታ የተደረሰው እና ትልቅ ጉዞ ተካሂዷል እና በዚህ ጊዜ ሂደት ውስጥ የመጀመሪያው ትኩረት እንግዲህ መግረንዳት የሌለብን ነገር አለ። ትኩረቱ ወደ ውጭ ዓለም ነበር። ዓለማችን ማለት ይቺ ፕላኔታችን ይቺ ምድር ትኩረት ውስጥ እና አልነበረችም። እንደውም በቀላሉ የአዋጁን ብንመለከት በጣም የሚገርም ነገር ነው። ነጋሪት ጋዜጣ የታወጀው ምንድን ነው? የኢትዮጵያ ስፔስ ሳይንስ የሚያጠናው ከኢትዮጵያ ስፔስ ውጪ ማለትም ከምድር ስፔስ ውጪ እንግዲህ የምድር ስፔስ የምንለው ከባቢ አየር እስከ ስድስት ሺህ ኪሎ ሜትር ከፍታ ነው። ከዛ ውጭ ያለን ነገር ነው እና እኔንን አውትወርድ ሉኪንግ ይሄ በቃ የወደ ውጭ ምልከታ ዘመን ሲቋቋም ሚያ ነው። ለምንድን ነው ሰዎች ወደ ውጭ ማየት የምፈልጉት? በስነፈለግም በአስትሮፊዚክስም ዙሪያ ላይ ሰዎች ለምንድን ነው ወደ ውጭ በጣም የሚፈልጉት? የሰው ልጅ በባህሪው ኢትዮጵያውያን ብቻ ሳይሆን በመላው አለም ላይ ያለ የውጭውን ዓለም የማወቅ የነፍስ ቃ ጉጉት አለ እና አንዳንዶቹ ምናልባት የፈጣሪን ቦታ ሄቨንን የሆነ ገነትን የማወቅ ወደዛ ነው ወይ የሚል ነገር ስለሆነ የሰው ልጅ ከጥንት ጀምሮ ወደዛ የሚደረግ በጣም ከፍተኛ የሆነ ፍላጎት አለ እና ያ ነገር እስካሁን ዘልቆ ይሄ ሮኬት ሲመነጠቅ የሚፈጥረው የሆነ ፖለቲከኞች የሚሆኑ ትላልቅ ባለስልጣናቶች የሚሆኑ እንደ ትልቅ ነገር ሰክሰስ ተደርጎ ነው የሚወሰደው እ ከትምህርት ዘርፍ ውጭ ራሱ እኮ የተወሳሰበ ነገር ሲጠቀስ እንደ ሮኬት ሳይንስ ያደረግከው ነው የሚባለው እና እቺ ሳተላይት በሌላ መንኮራኮራ አማካኝነትን መልቀቅ አይሆን በሌላ መልኩ ሲመለጠቅ ምንድን ነው የሚፈጥረው ሰዎች ላይ አውቃዎትን ሆን ሳያቅ በቃ አውትሳይዝድ የሆነ መጠኑ ባለፈ መልኩ የሚፈጠር ምኞትና እንደው የበላይነት ስሜት ይመጣል። አንድ ጉዳይ ነው። ግን ባለፉት አንድ ሁለት ዓመት ወዲህ ይሄ ተቋም የፖሊሲ ለውጥ ያደረገ መሆኑ በግልጽ ባይነገርም ምድርን ሊመለከት የሚያስችል አካሄድን የጀመረው አንዳንድ ሰዎች ምናልባት ፈረሴቱ ግልቢያ ሜዳ ከገባች በኋላ እንደተቀየረ አይነት ሊወስዱት ይችላሉ እና መልካም ሆኑን ነው ማየው። ምክንያቱም ኢንዋርድ ሎኪንግ ነው አሁን የዘመኑ ራሳችንን ወደ መመልከት ስለዚህ በሳተላይቱ አሁን ወደ ራስ እንመለከት። ተቋሙ በቂ ዝግጅት ያደረገ አይመስለኝም። ለዚህም ይመስለኛል የሪሞት ሴንሲንግ ባለሙያዎች ይሄ ሳተላይት እስከምን ድረስ ነው ጥቅም የሚሰጠን፣ በጣም የተመጠነ ሜር እንዲሆነ ትንበያ ይሰጡን ነበረ እና እነዛ ሰዎች ግን እስካሁን ባለው ሁኔታ እየተሳተፉ አይደሉም። እንደው እንደው ሌላ ምሳሌ ልስጥህና ዌብሳይቱ ጋር ብንሄድ ሞቶ አለ የመሪ ቃል የሆነ የተቋሙ ለሰው ልጅ ጥቅም ስንል የውጭውን አለም እንመረመራለን የሚለው ምድራችንን አይደለም ምድር የለበትም ይሄ ክላይሜት የሚባለው ሚነራልስ የሚባሉት ነገሮች የፎረስት ሪን የደን ልማትን በተመለከተ የውሃ ልማትን በተመለከተ እነህ ነገሮች ሁሉ አሁን ድንገት የመጡ ናቸው እንጂ ተቋሙ በትክክልም በሂደት እየተጓዘ ያዳበረው ነገር አይመስልም እና ይሄ ይሄ ጉዳዮች ናቸው አሁን ተደባልቀው በተለያየ ዋይልድ የሆነ ማለት ዋይልድ ስር ከመጠኑ በላይ ሰዎች እንዲያስቡ እንዲናገሩ ህዝቡንም እንዲያደናግሩት እየሆነ ያለው ያ ይመስለኛል። አሁን ወደ ሚዲያው በኩል ብትሄድ፣ በጣም የተለያየ በቃ እንደ ጦርነት አይነት ነው የሚካሄደው። አንዳንዱ ማስፈራሪያ ይሰጣል፣ አንዳንዱ ደግሞ ውሸት ነው፣ አንዳንዱ እውነት ነው። ይሄ ሁሉ የተፈጠረው ምንድን ነው ትራንስፓረንት ባለመሆኑ ነው። መረጃውን ማስቀመጥ ወይሰት ላይ በጣም ቀላል ነገር ይመስለኝ ነበር እና ከዚህ አንጻር ነው እኔ የማየው። ጽሑፉ ላይ ም እንዳሰፈሩት ኢትዮጵያ በግማሽ ደርዘን ያህል ሳተላይቶችን እስካላመጠቀች ድረስ ቱርፋቶችን በሚገባው መጠን ማግኘት ሰናት እንደሚችል ወይም በቂ እንዳልሆነ ጠቁመዋል በእርግጥ በአፍሪካ ሀገሮች ውስጥ እንዲሁ በግብጽ ደረጃ እንኳን ብናይ ወደ ዘጠኝ ሳተላይቶች አምጥቃለች ሌሎችም ከዛ እንደ ኢትዮጵያ አንዳንድ ያመጠቁም አሉ ከዛ በላይም ሶስት እስከ አምስት ያመነጠቁ የተለያዩ አፍሪካ ሀገራት አሉ በአፍሪካ አቅም ደረጃ የሌሎቹ ሳይቆጠር ስለዚህ ቢያንስ በምን በምን ዘርፍ ላይ ያተኮሩ ሳተላይቶች ማምጠቅ ቢቻል ነው ለወደፊቱ ኢትዮጵያ በጥሩ ሁኔታ ተጠቃሚ ልትሆን የምትችለው ብለው ያስባሉ? በምን ዘርፍ ላይ ትኩረት ያደረጉ ሊሆኑ ይገባል ይላሉ። ከዛ ባሻገርም እንደሚያውቁት ያው ሳተላይትም የተወሰነ የሕይወት ዘመን አለው። የእርስዎ ምክር ምን ይሆናል? ለኢትዮጵያ ዋነኛ ፋይዳ ሊያስገኙ ይችላሉ የሚባሉ ዘርፎች ወይም ሳተላይቶች ሊመጥቁባቸው የሚገቡት መስኮች ምን አይነት ላይ ትኩረት ያደረገ ሊሆኑ ይገባዋል? በጣም በጣም ጥሩ ጉዳይ ነው ያነሳኸልኝ። ለምን መሰለህ ይህንን ያልኩትበት ምክንያት የኢትዮጵያ ሳተላይት አንዷ ብቻዋን ማችል ከሆነ እንግዲያውስ ተጨማሪ ልን ያስፈልገን ነው ማለት ነው። ተጨማሪ ሲያስፈልገን ሰዎች በውይይት መሳተፍ አለበት። ገና ሳተላይቱ ከመወንጨፉ በፊት ምን አይነት ሳተላይት የሚያስፈልገን የውሃ ባለሙያዎች በየትኛው ባንድ ነው። ምክንያቱም አሁን ባንድ በምለ ጊዜ ቅድም የጠቀስኩት ነገር አለ። እንደ መስኮት ነው። ብርሃን ምድራችን ላይ ፈንጥቆ፣ ያ ፍንጣቂ የተለያየ ባህሪ ይዞ ነው የሚመለሰው። እንደ ጂኦ ኬሚስትሪው የሰው ፊት ላይ የሚመጥረው በአይናችን የምናየው ባዮኬሚስትሪውን ተመርኮዞ ነው። በሰውነታችን ሰው ሲደሰት የሚፈካ ይላል፣ ሲያዝን የሆነ ጠቆር ይላል፣ ሌላ አይነት ከለር ያመጣል እና ያ ነው የሚተነበ እንትን የሚተነተ ነው። ምድር ላይም ለውሃ የሚያገለግለው ለደን ከሚያገለግለው ጋር አይስማማ፣ የደን የሚያገለግለው ለአየር ጸባይ የሚያስፈልገው ጋር አይስማማም። ለምንድን ነው በዚህ በዚህ ባንድ ላይ በየትኛው ለባንድ ላይ በእርሻ በተከተ ለምሳሌ የኢትዮጵያ እርሻ በሃይላንዱ ላይ ያተኮረ ሃይላንድ ከፍተኛ ሰፍራ ላይ ያለው ከፍታ ላይ ያለው ማለት ነው። የኢትዮጵያ የእርሻ ጸባይ ምንድን ነው ካል ይዞታው በጣም በተቆራረሰ በተቀነጣጠበ የእርሻ መሬት ከትውልድ ወደ ትውልድ እየተሸነሸነ ከአባት ወደ ልጆች መጠኑ እያነሰ እና ያንን መጠን ካፕቸር ሊያደርግልን የሚችል ሊመለከትልን የሚችለው መጠን የትኛው ነው? ይሄ ለባለሙያዎች ክፍት ከሆነ ዌብሳይታቸው ላይ ማስቀመጥ ይችላሉ። ሰዎች ፊዚካሊ አንድ አዳራሽ ላይ ሸራተን ወይም ሂልተን ተገኝተው የግድ መናገር የለባቸውም። በየትኛው ላይ ቢሆን ትመርጣላችሁ? ኦፕን የሆነ ትራንስፓረንት የሆነ ሲስተም ይዘረጋል። በማዕድን ዘርፍ፣ በደን ዘርፍ፣ በውሃ ዘርፍ፣ በየትኛው ላይ ቢሆን ሞር ሚኒንግፉል የሆነ ዴታ ሊገኝ ይችላል። ለምሳሌ የትዳ ከፍተኛው ስፍራ በተለይ በምዕራብ አኩኝ በኩል ያለው በአብዛኛው ቀናት በደመና የተሸፈነ ነው። ሳተላይቶች ሁለት አይነት ባህሪ አላቸው። በፀሐይ ብርሃን ላይ የተመርኮዘው በሚፈነጠቅ ብርሃን የሚሰሩ አሉ። ኦፕቲካል ሴንሰር ስንላቸው ልክ እንደ አይናችን። ሌላው ደግሞ ራሳቸው ራሳቸው ሲግናሎችን በማመንጨት ወደ ምድር ከላኩ በኋላ ያ ነጥሮ የሚመለሰውን እንደ ፍጥነቱና እንደ አይነቱ ይሄ ሳተላይታችን በኦፕቲካል ሴንሰር ሬንጅ ውስጥ ከሆነና እንደ አይናችን ኦፕሬት የሚያደርግ ከሆነ በአብዛኛው ምዕራብ ኢትዮጵያን ደመና የሚከልለውን ብዙ ዳታዎች ሊያጠኑ ነው ማለት ነው። ደመና ስለ ደግሞ ደመና አንድ ብቻ አይደለም፣ ተጽ ነው በሳተላይት በሚታይበት ጊዜ ቀጥታ እንደ ዘጠና ዲግሪ ከላይ ካናታችን ኦቨርሄድ ሳይሆን ከተወሰነ አንድ ስለሆነ፣ አንደኛ ደመናው የሚሸፍነው ቦታ አለ ከጥቅም ውጭ የሚያደርገው ፣ ሁለተኛ የደመናው ጥላ ደግሞ ሌላ ቦታ ላይ ነው የሚያርፈው ደብል ሳይዝ ነው ኢምፓክቱ። ስለዚህ አሁን ይህ ሲደረግ ምንድን ነው ለከፍተኛ ሀይላንድ ቦታዎች ላይ የሚያገለግለው ደመናን ዘልቆ ሊገባ የሚችል አይነት የሪሞሴንሲንግ ይሆናል ማለት ነው። ያና በዛ ላይ ስፔሲፊክ የሆነ በየትኛው መስኮቶች ነው ምክንያቱም አንዳንድ ሳተላይቶች አራት መስኮቶች ብቻ ሊኖሯቸው ይችላሉ። ሌሎቹ ዘጠኝ ስምንት ነው ይችላል። ታዋቂው አሁን የአሜሪካ ላንድሳት የሚባለው ስምንት እንትን ይኖረዋል እና በየትኛው ነው ደግሞ መስኮት የምንከፍተው ለየትኛው ለውሃ ሚመቸዋል ለተክሎች የሚመች አይናችን የማያየው የኢንፍራሬድ የሚባላለ በኢንፍራሬድ ለምሳሌ ፎቶሲንተሲስ የተክሎችን ጤናማነት ራሱ ምን ያህል ጤናማ ናቸው ልክ እኛ ፊታችን እንደሚበራው እና ሊለይ እንደሚችለው ተክሎች በውሃ ስትረስድ ሲሆን በውሃ እጥረት ምክንያት ወይም በተምች ምክንያት ወይም በበሽታ ምክንያት ልክ በሚጠቁና ጉዳት የደረሰባቸውን ወዲያውኑ ለማወቅ የሚያስችላቸው የትኞቹ መስኮቶች ናቸው መከፈት ያለባቸው የትኞቹ ላይ ነው ትኩረት ማድረግ እነኝ እነኚህ ነገሮች እስካሁን ድረስ በኢቲአርስ ዋን ላይ አይታወቁም። ምናልባት በጊዜ ሂደት ይነግረናል። በዛ ላይ አስተያየታችንን የምንሰጥ እንችላል። ነገር ግን እኔ የምመኘው ሳተላይቷ ከሎንች ከተደረገች በኋላ ሳይሆን ሌሎች ቀጣይ ሳተላይቶች በሚደረጉት ጊዜ ገና እቅዱ ድራፍት የሆነውን እቅድ ለህዝብ ይፋ በማቅረብ የተለያዩ ባለሙያዎች አሉ። ኢትዮጵያ በቂ ቁጥር ነው ባይባልም በርካታ ባለሙያዎች አሉ ሀሳቡን ሊያደብሩ የሚችሉ እና በዛ ሀሳብ ላይ ተመርኩዞ እንደዚህ እንደዚህ እንደዚህ አይነት ሳተላይት ቢኖረን መልካም ነው ይባላል። ያን ጊዜ ይወስነዋል። ስንት እኔ ግን እንዲሁ ራት ስቲሜት ነው አሁን ዝም ብሎ ግርግፍ ስሜት፣ እነኝን ሁሉ የተጠቀሱትን ለሚኔራሉም፣ ለደኑ፣ ለውሃው፣ ለአየር ጸባዩ ካሰብም ቢያንስ እንደው እስከ አስር ካልሆነ በስተቀር ሁሉንም ጠቅልለን አንድ መረጃ ልናገኛ አንችልም የሚል ስጋት ስላለኝ ነው እና ሀሳቡ ኦፕን ሆኖ ለሌሎች ከተዳረሰ በጣም በጣም የህዝብ ተሳትፎ ያለበት ለተግባራዊነት የቀረበ ስራ ሊሰራ ይችላል። የሚለመታለኝ ለዚህም ሲባል አሁን ምናልባት የተቋሙን እየመሩ ያሉት ሞስትሊ ከአስትሮፊዚክስ አው ወደ ውጭ የሚመለከት አይነት ዝንባሌ ካላቸው ሰዎች ወይንም ደግሞ ሳተላይቷን በአየር ላይ እንድትቆይም መወጓሯን ጠብቃ እንድትጓዝ የሚያስችሉ ኢንጂነሮች ባሻገር ዳታው ከመጣ በኋላ ያንን ዳታ ግን ልክ ጭንቅላታችን ውስጥ ብሬኑ ኢንተርፕሬት እንደሚያደርገው ያንን ኢንተርፕሬት ሊያደርጉ የሚችሉ የሪሞት ሴንሲንግ ባለሙያዎች በጥቂቱ እንዲሆን በተቋሙ በዛው አሉ። ያ ተቋም ደግሞ የግብም ስራ መስራት የለበት ማሰባበር ነው ያለበት፣ በሀገሪቱ ውስጥ ያሉትን ባለሙያዎች ፖሊሲ ማውጣት ነው ያለበት፣ ጋይድ ላይን መዘርጋት ነው ያለበት እና መረጃውን ደግሞ መልቀቅ ነው ያለበት። ሁሉንም ስራ ሊሰራ አይጠበቅም፣ ከአቅሙ በላይ ሊሆንበት ይችላል እና በዛ ምክንያት ኤግዛክት ቁጥሩ መናገር ባይቻልም የህዝቡን ፊድባክ፣ በተለይ የባለሙያውን ፊድባክ ተመርኩዞ በጣም ወደ ስራ ሊያስገባና ሀገሪቱን በደንብ ሊረዳ በሚችል መልኩ ብዙ መጓዝ ይቻላል ባይ ነው። ካሁን ከገለጸቸው ባሻገር ከሳተላይቶች ተጨማሪ ቁጥር ከመጨመር እና ምክረ ሀሳቦችን ከማሰባሰብ ባሻገር በፖሊሲ ደረጃስ በምን መልኩ ለወደፊቱ ቀረጽ ይገባል? ምን የማሻሻያ ስራዎች ያስፈልጋሉ ይላሉ? በዚህ በህዋው ኢንዱስትሪ በጣም አመሰግናለሁ። ይህ እንደው ቢሆን ወደፊት ቢሆን እና የተጠናከረና ትርጉም የሚሰጥ የኢትዮጵያ ሳተላይት ፕሮጀክት ወይንም ቴክኖሎጂ እንዲያድግ ከተፈለገ እንደው በግሌ የሚታየኝ አንደኛ በፖሊሲው ረገድ እስካሁን ያለው ፖሊሲ ይሄ የተደነገገው በሚኒስትሮች ምክር ቤት ሆነ በሀገሪቱ መንግስት የጸደቀው ምናልባት በጣም በጠበበ መልኩ ስለሆነ ከምድር ውጭ ያለውን ብቻ የሚያተኩ ስለሆነ ወደ ምድር የሚያካትት ቢሆን አንድ። ሁለተኛ ነገር ደግሞ መንግስትም ሆነ ተቋሙ በዌብሳይትም የሆኑ በኢንተርቪው በጣም ዘርዘር ያለ ለተጠቃሚውም ሊያገለግል የሚችል መረጃዎችን ቢዘነጉ ያቀርቡ። ሶስተኛ ነገር ደግሞ የትኩረት አቅጣጫ የትኩረት አቅጣጫ ምንድን ነው? ልክ እንደ እጃችን ጣት በእጃችን ጣት በሌባ ጣታችን ሌላ ሰው እንደምናመለክተው አንድ ጣት ወደ ውጭ ሲያሳይ ሌሎች የተቀሩት ሶስት ጣቶች ወደ እኛ እንደሚያሳዩት የኢትዮጵያ ስፔስ ሳይንስ ትኩረትን የሀብት አከፋፈሉ የትኩረት አከፋፈሉን በዛ መልኩ ቢሆን አንድ እጅ ወደ ውጭ ቢያይ ቤት ተቀሩት ሶስቱ ልት ልት ኑሯችንን ሊቀይሩ የሚችሉ የደሃውን ህይወት ሊቀይሩ የገበሬው ህይወት ሊቀይሩ የሀገራችን የተመናመነ ደን ሊቀይሩ የሚችሉት ሶስቱ ጣቶች ወደ ራሳችን ኢንዋርሉት ቢሆኑ ያንን መጠቆም እፈልጋለሁኝ። በተቀረ ደግሞ ያው ቅድምም እንደገለጽኩት ሌሎች ሳተላይቶች የሚላኩ ሲሆን ለህዝብ የፋሮ ሆኖ አስተያየት የሚሰጥበት እና መጨረሻ ምናልባት አንድ መጨረሻ ማሳሰብ ነው ፈልገው፣ አንዳንድ ጊዜ ትልቅ ሳተላይት ብቻ ሳይሆን ምብዛ አካባቢ ተጠግቶ ያሉ የርቀት መረጃ መሰብሰቢያዎች አሁን ምሳሌ ድሮን የሚባሉ ነገሮች አሉ። አሁን በኢትዮጵያ ውስጥ በበርካታው የሰርግን ያቸው ብቻ ነው፣ ከላይ ሆኖ በመመልከት ወይም አደባባይ ላይ የወጣ ህዝብ ማለት ነው። ምናልባት እኔ እንደው በምኞት ደረጃ ነው እንግዲህ ነው የሚናገረው እና ይህን የድሮን ቴክኖሎጂ በድሮን የሚገኘውን ኢሜጅ አናላይዝ በማድረግ በመተንተን የኢትዮጵያን በተለይ የፓስቶራሊስት ይ በመንቀሳቀ የህይወት ዘርፉ የህይወት ስታይሉ ከቦታ ቦታ የጽፋትን ፍለጋ ውሃን ፍለጋ አረንጓዴ ግጦሽ ስፍራ ምግብ ፍለጋ ምክንያት ከቦታ ቦታ የሚሄዱ ሰዎችን ለመርዳት እንደሆነ አይደለ? በጣም ሎካላይዝድ በሆነ በዝቅተኛ ትምህርት ደረጃ ለምሳሌ በቲቪቲ የሚባለው የቴምፕላስቱ ቴምፕላስ ትሪ ሊሆን ይችላል። በዛ ያልኩ ሰዎች ሰልጥነው የፓስተራሊስቱን የአርብቶ አደሩን ህይወት ሊቀይር የሚችል ቴክኖሎጂ ቢሆን ለምሳሌ ከመጓዛቸው በፊት በየትኛው አቅጣጫ የሚሄዱ ውሃ ያለበት ሊያዩ ይችላሉ። በየትኛው አቅጣጫ ቢሄዱ ደንግቶች ሊያገኙ ይችላሉ። በመንገዳቸው ላይ ደግሞ ከሌላ ሰው ጋር የሚያጋጨው ነቸው ነገር ሊኖር ይችላል አይችልም። ያንን ሁሉ ተመልክቶ ስጀስት የሚያደርግ እንደ አግሪካልቸራል ኤክስቴንሽን እንደምንለው እንዲ ኪዮስኮች በተለያዩ ልክ እንደ ሜቴሮሎጂ ጣቢያ በኢትዮጵያ ቆላማ ስፍራዎች ላይ በተለያዩ ቦታዎች የመረጃ ኪዮስኮች ተከፍተው፣ ይሄ እንግዲህ ምኞት ነው። በዛ ደረጃ ወደ ምድር ወደ ሰው የቀረበ ቴክኖሎጂ በስራ ላይ ቢሆን ብዙ ብዙ የህብረተሰብ ለውጥ የህይወት የለውጥ ማድረግ እንችላለን የሚል እምነት አለኝ። ድሉ ስለሰጠኝ በጣም በጣም በጣም አድርጌ ያመሰግናለሁኝ። ይህንን ቃለ ምልልስ አድምጠው የተለያዩ ሰዎች ምናልባትም የተሻለ ግንዛቤ ኖሯቸው ካለው ድክመት በመማር ለወደፊቱ የበለጠ መሻሻል ይኖራል ተስፋ አደርጋለሁ። ዋና ዋና ትልቁ እምነቴ ይሄ የጎደለው ነገር ሞልቶ ኢትዮጵያ በቴክኖሎጂ ተጠቃሚ ሆና ህይወታችን የተሻለ ህዝባችን የተሻለ ነገር እንዲደርሰው ነው እንጂ ድክመትን ለማጉላትና ስኬትን ለማሳናስ ወይም ለማቆሰስ አደለም እና ዋናው ነገር የነምኞት የተሻለ ቴክኖሎጂ በተሻለ መልኩ ቀርቦ በሚገባው መልኩ ተገልጾ ሁላችንም እንድናድግበት በሚል ነው። ዶክተር ዳንኤል ካሳሁን በኦስትን ኮሌጅ የጂኦስፔስ ተባባሪ ፕሮፌሰር ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting